የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጌደር ጀነራል ተፈራ ማሞና ሌሎች የአማራ ክልል የጸጥታ ዘርፍ ኃላፊዎች ከተጠረጠሩበት ወንጀል ነጻ መባላቸውን የአማራ ክልል ጠቅላይ አቃቤ ሕግ አስታወቀ። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የጸጥታ ዘርፍ ኃላፊዎቹ ጉዳያቸው በፍርድ ቤት ሲታይ የቆየው ከሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ ተጠርጥረው ነበር። የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴል ጀነራል ተፈራማሞ የክልሉ የህዝብ ደህንነት እና የሰላም ግንባታ ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበላ አማረ፣ የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ የነበሩት ኮሎኔል በአምላኩ አባይ እንዲሁም የአማራ ክልል ፖሊስ ኮሚሽን የማህበረሰብ አቀፍ ወንጀል መከላከልና ትራፊክ ዘርፍ ኃላፊ የነበሩት ኮማንደር ለማንነት ሽፈራው የተጠረጠሩበት ወንጀል የምርመራ ውጤት እንደማያስከስስ አቃቢ ሕግ ውሳኔ በመስጠቱ የወንጀል መዝገቡ ተዘግቶ በነጻ መሰናበታቸውንና ለዋስትና ያሳዙት ገንዘብም እንዲመለስ የክልሉ አቃቢ ሕግ መወሰኑን ኮሎኔል አለበል አማረ ለአሜሪካ ድምጽ በስልክ አረጋግጠዋል። የአማራ ክልል ጠቅላይ አቃቢ ሕግ በፌስቡክ ገጹ ላይ ያወጣው መረጃ እንደሚያመላክተው ደግሞ ተጠርጣሪዎቹ የወንጀል ድርጊቱን የማቀነባበር የመምራትና ኃላፊነታቸውን ላለመወጣታቸው የሰውና የቴክኒክ መረጃ ባለመገኘቱ በአንጻሩ ወንጀሉ ከተፈጸመ በኋላ ሁኔታውን ለመቆጣጠር ያደረጉት ጥረት በማስረጃ በመረጋገጡ በወንጀለኛ መቅጫ ሕግ አንቀጽ 42 ንዑስ ቁጥር 1 ሀ መሠረት የክስ አይቀርቡም ውሳኔ አስተላልፏል። በነጻ የተሰናበቱት እነዚህ የአማራ ክልል የጸጥታ ዘርፍ ከፍተኛ አመራሮች ከሶስት ወራት በላይ ለሆነ ጊዜ በእስር ላይ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር።